በኢትዮጵያ እየተካሄደ ላለው ለውጥ መሳካት ምሁራን የበኩላቸውን እንዲያደርጉ ፕሬዚደንት ሳህለ ወርቅ ዘውዴ ጥሪ አቅርበዋል። ጉዟችን በስሜት ሳይሆን በእውቀት እንዲመራ ማስቻል አለባችሁ ብለዋል ፕሬዚደንቷ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን አንደኛ ዓመት መነሻ ያደረገ የፓነል ውይይት በሸራተን አዲስ ተጀምሯል። የተገኙትን ውጤቶች የዘረዘሩ ጽሑፍ አቅራቢዎችና ተሳታፊዎች ይህ መድረክ ራሱ የዛሬ ዓመት የሚቻል አልነበረም ብለዋል። እስክንድር ፍሬው ዝርዝሩን ይዟል። በጠቅላይ ሚኒስትሩ የአንድ አመት ጉዞ ላይ ትናንት የጀመርነውን እንቀጥላለን። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን መምራት ከጀመሩ እነሆ አንድ ዓመት ሊሞላቸው ነው። ይህንን አስመልክቶ ጽፈት ቤታቸው ያዘጋጀው የፓናል ውይይትም ነው ዛሬ በሸራተን አዲስ የተጀመረው። መድረኩን በንግግር የከፈቱት የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ በተለይ ለምሁራን ጥሪ አቅርበዋል። አራት አይነት አስተዋጽኦች ማድረግ እንዳለባቸው ነው ያብራሩት። አገሪቱ የምትጓዝበትን መንገድ ማሳየት እንዳለባቸው ወይም አብርሆት እንዲኖር መስራት እንዳለባቸው ነው እንደ መጀመሪያ ነጥብ የጠቀሱት ሁለተኛ ሲሉ የጠቀሱት ደግሞ የሀሳብ ልዕልና እንዲኖር ማድረግን ነው። የጉልበት ዘመን ሊያበቃ ይገባል በሚል ፕሬዝዳንቷ ቀሪዎቹንም ዘርዝረዋል። የውይይት ባህል ማስለመድ ነው። በመከራከር፣ በመወያየት፣ በመደራደር ማስረጃና መረጃ በማቅረብ፣ በምክንያታዊነታቸው ነገሮችን በመተንተን የሚያምንና የሚያሳምን ማህበረሰብ መፍጠር ይኖርብናል። ከነውጥ አደባባይ የሀሳብ መድረክን የሚመርጥ ከሀሜት ግልጽነትን፣ ከሴራ ፊት ለፊት መጋፈጥን የሚመርጥ ማህበረሰብን ማዳበር ይኖርብናል። አራተኛው ሂስ የማቅረብን ጥበብ ማስለመድ ነው። መንግስት የፖለቲካ ፓርቲዎች፣ ቡድኖች፣ ተቋማት፣ ልሂቃን፣ ማህበረሰቦች፣ ወዘተ የሚሰሯቸውን ስህተቶችና ጥፋቶች የሚገጥሟቸውን ድክመቶችን፣ ጉድለቶችን አንጥሮና አበጥሮ ለማሳየት የሚያስችለን የሂስ ባህል ማስለመድ ይገባናል። የኢትዮጵያ የዴሞክራሲ ጉዞ ታሪካዊ ዳራና ወቅታዊ ተግዳሮት በሚል ርዕስ ገለጻ ያደረጉ ምሁራንም በአገሪቱ የተጀመረውን ለውጥ የአንድ ዓመት ጉዞ ዳሰዋል። የፖለቲካ ሳይንስ ተመራማሪና መምህር ዶክተር ሰሚር ዮሱፍ የአሁኑ ለውጥ የመጣው ማህበራዊ ኃይል በመነሳሳቱ መሆኑን ጠቁመዋል። አሁን በአገሪቱ ያለው መንግስት መራሽ ለውጥ መሆኑን በማስታወስም የቀጨጨ ሲቪክ ማህበረሰብ ከመኖሩ ጋር እንደ አንድ ተግዳሮት ሊቆጠር እንደሚችል ተናግረዋል። በራሱ በመንግስት ውስጥ ያለው የውስጣዊ ወጥነት ክፍተትም ሌላው ተግዳሮት መሆኑን የጠቀሱት ዶክተር ሰሚር ተግዳሮት ሲሉ የጠቀሱት ሌላው ነጥብ ያለፈው 27 ዓመት ውርስ ነው። ለ27 ዓመታት የቆየው አምባገነን መንግስት ውርስ በራሱ ችግር እየፈጠረ መሆኑን ያብራሩት አምባገነናዊ ውርስ ነው። አገራት ችግር ሲያካሂዱ ያለፈ ታሪካቸውን አወላልቀውት ነው። ያለፈ ታሪካቸው አብሯቸው ለተወሰነ ጊዜ ይጓዛል። ስለዚህ አሁን የምናያቸው የብሔር ግጭቶች፣ የፓርቲና የሀገረ መንግስት መጣመር፣ ሌሎች የተለያዩ ተጋወቶች ባለፉት ዘመናት ያሳለፍናቸው ታሪካችን በተለይ ደግሞ በቅርብ ጊዜ ሀያ ሰባት ዓመት ያሳለፍ አምባገነን መንግስት ታሪካችን ጥላውን እያጠላብን በአሁኑ ሰዓት እንደሆነ የምናይበት ሌላ መስክ የሆነ እያስባል። በኢትዮጵያ ለ27 ዓመታት የቆየው አምባገነን መንግስት በተቃርኖዎች የተሞላ እንደነበርም ዶክተር ሰሚር አብራርተዋል። አንደኛ ዴሞክራሲን በሰፊው የሚሰብክ ስርዓት ነበረ። በተግባር ላይ ግን የለበት። የብሔር ብሔረሰቦችን መብት በሰፊው የሚያውጅ ስርዓት ነበረ፣ በተግባር ላይ እጅግ የተማከለ ሴንትራላይዝ የሆነ ስርዓት ነበረ። በሬቶሪክ ደረጃ እድገትና ለውጥን፣ ልማትን እጅግ የሚሰብክ ስርዓት ነበረ። በተግባር ላይ ግን የሀብት ስርጭት ላይ ከፍተኛ ልዩነት ያስከተለ መዋቅር የዘረጋ ስርዓት ነበር። ስለዚህ በተቃርኖች የተሞላ ስርዓት በመሆኑ ቅሬታዎችን ኢንቴንሲፋይ ያደረገ ኮምፕሊኬትድ ያደረገ ስርዓት ነበረ የተወለደው። ስለዚህ ይሄ የቅራኔ መዋቅራዊ መንስኤ ያደርግል ነው። ስለ ምሁሩ በዚሁ ማብራሪያቸው ተቃርኖ ሲሉ የገለጹትን ይህንን ነጥብ ጨምሮ ለውጥ እንዲመጣ ያደረጉትን ሁኔታዎች ዘርዝረዋል። የዛሬው መድረክ በመቶዎች የሚቆጠሩ ሰዎች የተጋበዙበት ከሁለተኛ ደረጃ ትምህርት ቤት ተማሪዎች እስከ አንጋፋ ምሁራን ድረስ የተገኙበት ነው። የአሜሪካ ድምፅ ያነጋገራቸው አብዛኛዎቹ ተሳታፊዎች የዶክተር አብይ የአንድ ዓመት ጉዞ ተስፋ ሰጪ ተግባራት የተከናወኑበትና ስኬታማ መሆኑን ያምናሉ። ከራዲካል አካዳሚ ትምህርት ቤት የመጣው የአስራ ሁለተኛ ክፍል ተማሪ ቅዱስ ዮሴፍ ከእነዚህ አንዱ ነው። በፓርቲ ደረጃ ለውጥ አልመጣም። ቅድም እንደተባለው ራሱ ያለው ነው ኢህአዴግ ነው። ነገር ግን ፍሪደም ኦፍ ስፒች የምንለው በትልቁ ሊታ የሚችለው ከአንድ አመት በፊት ይህ መድረክ ሊዘጋጅ አይችልም ነበረ። ከአንድ አመት በፊት እኔም ይህን ቃል መጠየቅ ለመስጠት ልፈራ እችል ነበር ማለት ነው። እና በፍሪደም ኦፍ ስፒች ደረጃ ትልቅ ለውጥ መጥቷል ብዬ አስባለሁ። ሀሳብን በነጻነት የመግለጽ ላይ ማለት ነው። ያው በአብዛኛው እስካሁን ያየኑ ለውጥ ይሄን ነው። በእርግጥ ወደፊት ደግሞ የበለጡ ለጦች እንዳለ ምክንያቱም አሁን ፓርላማ ውስጥም የመሳሰሉት ነገሮች ያው ስቲል ተመሳሳይ ነው። ነገር ግን አሁን በበለጠ ፍሪደም ኦፍ ስፒች ነው የመጣው ለጦች ብዬሽ አስባለሁ። ወደ አንቺ ልምጣ። ስምሽን እና ከየት ትምህርት ቤት እንደመጣሽ ንገሪኝ። ነው ተማሪ ነው ሲ I'm going to class. Uh, average high student. እስቲ ለሱ የጠየቅኩትን ጥያቄ ላስቀድምና ወይም ጠቅለል ካላስተያየትሽ ልነሳና ከዚህ መድረክ ምን ተማርሽ? አንቺ ምን አልሽ ቁጭ ብለሽ ስለ ኢትዮጵያ ፖለቲካ ይህ ሁሉ ሀሳብ ሲንሸራሸር፣ ጽሁፎችም ቀርበዋል እንግዲህ ጥያቄዎችም ነበሩ። ምን ግንዛቤ አገኘሽ? ከሱ ልነሳ። ከግንዛቤ አንጻር መንግስት ብቻ አይደለም ሁላችንም፣ እንደ ወጣትም፣ እንደ ተማሪም፣ እንደ ሴትም ከሆነ ሁሉ መስራት ያለበት ነገር ነው። በሁሉም ስራ መስፈርት ያሉትም መስራት አለባቸው እና ይሄ ችግር አሁን መቀረፍ የሚችለው ምን ማለት ችግር ማለት እንግዲህ ሀገሪቱ ውስጥ ያሉ የፖለቲካ ችግሮች ያሉ ግጭቶች እነሱ እነሱ ማለት ይችላል እነሱ እነሱ መቀረፍ የሚችሉት በመነጋገር ነው እንጂ እንዲሁ በጥል ወይም በመጠላላት ምናምን የሚሆን ነገር አይደለም። አንድ ላይ ቁጭ ብለን አውርተን የትኛው ለሀገራችን ይሻላል በመወሰን ነው እንጂ በሌላ ነገር። ሌላ ጥያቄ ተመሳሳይ ጥያቄ ነው እሱ እንደጠየቅኩት ዶክተር አብይ አህመድ ወደ ስልጣን ከመጡ አሁን የኢትዮጵያ ጠቅላይ ሚኒስትር ከሆኑ አንድ ዓመት ይሞላቸዋል መጋቢት 24 ቀን አንድ ዓመት ይሞላቸዋል የማክሰኞ ሳምንት ይመስለኛል። ምን ለውጥ ታየ በኢትዮጵያ ውስጥ ምንድነው ምን አስገኙ ዶክተር አብይ በአንድ አመት ውስጥ አንዱን ብሎታል እሱ ፍሪ ስፒች ነው በከተማ አንጻር ብቻ ሳይሆን በትምህርትም በጣም እንሰራበታለን ይሄ ኮንቨርሴሽኖች እንደዚህ በፖለቲካ አንጻር ምናወራቸው በእኛም አለ በእኛ እድሜ ያሉትም ያወሩታል በነጻነት ያወሩት እና ሌላ ነገር ደግሞ የኤርትራና ኢትዮጵያ ማታረቅ ሁለቱ ሲኖደሶችን አንድ ላይ በማድረግ በጣም ብዙ ስራ የሰራ ይመስለኛል በዛሬው መድረክ ላይ የተለያዩ ምሁራንና ታዋቂ ሰዎች ጽሑፎች አቅርበዋል። ሰፋ ያለ ውይይትም ተካሂዷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ